የዘንድሮ የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለሀያ ሰባተኛ ጊዜ እየተከበረ ይገኛል። በኢትዮጵያም የተባበሩት መንግስታት የሀያ ሰላሳ የልማት አጀንዳዎችን በአካል ጉዳተኞች መሪነት እናሳካለን በሚል መሪ ቃል በዓሉ ተከብሮ ውሏል። አቶ ተሰማ ሰብስቤ የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር ፕሬዚዳንት ናቸው። ማህበራችን ዛሬ ቀኑን አስቦ ብሏል። በዋነኝነት መሪ ቃሉን ተከትሎ የሚያከበር ነው። መሪ ቃሉ የአካል ጉዳተኞችን ተሳስፎና መሪነትን በማጎልበት በተባበሩት መንግስታት የሀያ ሰላሳ አጀንዳዎችን እናሳካለን በሚል ነው። ማህበራችንም ይህንኑ ትኩረት በማድረግ የተለያዩ ሚዲያዎች በተገኙበት መልእክት አስተላልፈናል። መንግስት ምንኙነት አካል ጉዳተኞችን በተመለከተ የሚጠበቅበትን እየሰራ አይደለም። በተለይ ተሳታፊነታችንን ሊያሳድጉ የሚችሉ የገደቡትን ነገሮች በማስወገድ ላይ እየሰራ አይደለም። መሪነት በተመለከተም ኦልሞስት አካል ጉዳተኞች በየትኛውም ደረጃ ላይ መሪነት ሚና ሰጥቷቸው የሉም። የራሳቸውን ጉዳይ እንኳን ራሳቸው የሚያስተዳድሩበት ክልል ፈጠር አለበት የሚል ያሳለፍ ነው። የተለያዩ መልእክቶች ተላልፈዋል። በዓለም አቀፍ ደረጃ ከሰባት ቤተሰቦች አንዱ አካል ጉዳተኛ ሲሆን በተባበሩት መንግስታት ድርጅት የሀያ ሰላሳ አጀንዳዎች መካከልም አካል ጉዳተኞችን ማካተት አምስተኛ ግብ ሆኖ ተቀምጧል ይሁንና በኢትዮጵያ ግን ይህን ግብ የማሳካት ሂደቱ በታሰበው ፍጥነት እየሄደ አይደለም ለውጥም እየመጣ አይደለም ለዚህም ደግሞ ጥሪ አድርገናል ይላሉ አቶ ተሰማ በተባበሩት መንግስታት የጸደቀው ሁሉንም ሰው በሀያ ሰላሳ ከድህነት እናወጣለን ማንም ሰው አንተውም በሚል ማለት ነው እና አካል ጉዳተኞችንም ትተን አንሄድም አንድ ላይ አቅፈን የምንሄደው የሚል ኮንሰፕት ነው ያለው እኛ በተለይ እንደ እንቅፋት የሆኑብን ብዙ ነገሮች በኢትዮጵያ ውስጥ ሲሰሩ አካል ጉዳተኞችን ግንዛቤ ውስጥ ያስገቡ አይደሉም። ህንፃዎች፣ መንገዶች፣ ሌሎች አውታሮች፣ ኢቭን መረጃ በዚህ ሰዓት በተለይ ኢትዮጵያ ውስጥ አዲስ ነገሮች ብየገለጽ እየሰጠሙ ባሉበት ላይ መስማት የተሳናቸውና ሌሎች ጉዳት ያለባቸው መረጃ የሚያገኙበት ምንም አይነት መንገድ የለም። ብዙ ጊዜና መረጃም ተደራሽነት ሌላው ችግር ነው ያለው። የጤና ተቋማት፣ የትምህርት ተቋማት ኢቭን ከሁሉ ደግሞ የሕዝብ አገልግሎት መስጫዎች በፍጹም የአካል ጉዳተኞችን ተሳትፎ ለማሳደግ የሚያስችላቸው ደረጃ ላይ አይደለም እና እነዚህ ነገሮች እንዲቀረፉ መንግስት አጥብቆ ይስራለን። ሁለተኛ፣ ሌሎች የወጡ ህጎች አሉ፣ አካል ጉዳተኞችን በተመለከተ እነዛ ህጎች ተፈጻሚነታቸው ላይ ክትትል የሚያደርግ አካል ያስፈልጋል። ምክንያቱም እንደ ቀልድ እየተጣሱ ነው ያሉት የሚል ነው፣ እያነሳን የነበር ነው። የኢትዮጵያ አካል ጉዳተኞች ካላቸው ቁጥር አንጻርም በሀገር ደረጃም የተሰጣቸው ውክልናም በቂ አይደለም የሚል ሀሳብ በእለቱ ተነስቷል። ሌላው የራሳችንን ጉዳይ በራሳችን እንድናስተዳደር እድሉ ይሰጣል። ከአገሪቷ ህዝብ ወደ አስራ ሰባት ነጥብ ስድስት ፐርሰንቱ አካል ጉዳተኛ ነው እያለን ነው እና በጣም ሰፊ ህዝብ ነው። የተለየ ፍላጎት ያለው ነው፣ የተለየ ምኞት ያለው ህዝብ ነው። ስለዚህ ያንን የሚወክል ሌላ በሀይድ ሌቭል ኦርጋን መቋቋም አለበት በመንግስት ደረጃ አሁን ባለው በሰራተኛና ማህበራዊ ስር ተወሽቆ ያቁን እየሰራ አደለም። ኢቭን እዛ ውስጥ የሚያሉ ሰዎች ጉዳተኝነትን በደንብ እንደ አካል ጉዳተኛ እንዳለበት ሰው ተረድቶ ይሰራሉ የሚል እምነት የለምና ይህንን መንግስት ከግንዛቤ ያስገባልን የሚል ነው የነበረው ፕሮግራማችን በዋነኝነት። ቅድም ያልኩሽ ነው፣ የመንግስት ሚና በጣም ከፍተኛ ነው። ሚናውን የተወጣን የሚል እምነት እንደ ማህበርም እንደ ግለሰብም ነው የለኝም። ሌላው ህዝቡ ነው የህዝቡ ህዝቡ አዌርነስ በጉዳተኝነት ላይ እያደገ መጥቷል። ከጊዜ ወደ ጊዜ ግን አሁንም በዚህኛው ዘመን የማይጠበቁ ነገሮች አሉና ህዝቡም እንደዛው ትኩረት የሚሰጠው ነው። ሌላውምና ዋነኛው ሚዲያ ነው። ሚዲያ የአካል ጉዳተኛን ጉዳይ በሚገባው ያህል ሽፋን እየሰጠው አይደለም። ምናልባትም የአካል ጉዳተኛ ማህበራት ቀርበን ሚዲያውን ለአንደር ሰው እንችል ይሆናል ግን ሚዲያውም ደግሞ ያለውን ክፍተትም ለመድፈን ለአካል ጉዳተኞች ልዩ ትኩረት ሰጥቶ ቢሰራ ደስ ይለናል። ሲያጠቃልሉም መንግስት፣ ህብረተሰቡና ሚዲያው በጋራ ሆኖ የአካል ጉዳተኞችን ህይወት ለመቀየር ተባብሮ መስራት አለባ ይገባቸው ይላሉ። ለአሜሪካ ድምፅ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።